of America. <laughs> yeah, yeah America dims. Radio Taviano. <laughs> የኦሮሞ ሕዝብ ጥያቄ የመሬትና የሀብት ባለቤትነት ጥያቄ ነው። የኦሮሞ ሕዝብ ቡና፣ ወርቅ ኦሮሚያ ላይ ምንም እየሰራ ለኦሮሞ ሕዝብ ምንም እየጠቀመ አይደለም ከመምዳት በስተቀር በራ እራሱን በራሱ የማስተዳደር እና በቋንቋ የመጠቀም መብቶችን ማጣቱ ነው። አዲስ አበባም ላይ የተነሳው ጥያቄ ከዚህ አኳያ ነው። ዓለም ወደ አንድነት እየመጣ የኢሮፕያን ዩኒየን እየተደራጀ እያለ ሌሎችም አፍሪካ ሀገሮች ይመጣሉ እያል የለም ኦሮሞ የተሻለ ነው፣ ኦሮሞ የተለየ ጥቅም ይገባዋል ከሚል ደረጃ መነጋገር መጣል። የዛሬ አስራ ሰባት ምና ሀያ አመት ደግሞ የትግሬ አጀንዳ ብለን ነበር እኛ ራሳችን። የኤርትራ አጀንዳ፣ የትግሬ አጀንዳ፣ የኦሮሞ አጀንዳ እያል አገሪቱንና ህብረተሰባችንን እየከፋፈለ ነው ነው የመጀመሪያው ዶክተር ብርሃነ መስቀል አበበ ሰኝ ሁለተኛው ደግሞ ዶክተር ዮሐንስ ዘለቀ ናቸው። ጉዳዩ የኦሮሚያ ክልል በአዲስ አበባ ከተማ ልዩ ጥቅም የሚያስጠብቅ በሚል በቅርቡ በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራውን ረቂቅ አዋጅ አስመልክቶ በተካሄደ ውይይት ከተናገሩት የተወሰደ ነው። ዜናውን ተከትሎ ይቀርባል። የቅዳሜው አዝናኛችሁ የሙዚቃ ቃናም ከሳምንቱ ምርጥ የእንግሊዘኛ ዜማዎችና የሙዚቃው ዓለም ዜናዎች ጋር በሁለተኛው አጋማሽ ይጠብቃችኋል። ቅዳሜ ሐምሌ 15 2009 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከምሽቱ ልዩ ልዩ ፕሮግራሞች ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሥ ታምሬ በቴክኒክ ምህንድስናው እያቀናበረ አብሮን ያመሻል። መልካም ምሽት። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ። እንደምናምሽታችኋል። ዜናውን የማሰማችው ቆንጂት ታዬ ነኝ። ሶማሊያ ሱል በምትባል ክፍለ ግዛት ባለ አንድ የሀገር ውስጥ ተፈናቃዮች ካምፕ የእጅ ቦምብ ፈንድቶ አንዲት ልጃገረድ ገደለ፣ 17 ሰዎችን አቆሰለ። የአካባቢው ባለስልጣን ለቪኦኤ እንደገለጡት አንድ ትንሽ ልጅ ቦምቡን ካምፖ አካባቢ ያገኝና፣ ዛፍ ጥላ ስር ተሰባስበው ወደ ነበሩ ተፈናቃዮች ይዞ ሄዶ ሲጫወትበት ነው የፈነዳው። በዩናይትድ ስቴትስ የሩሲያ አምባሳደር ሴርጌይ ኪስሊያክ ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ወቅት ከጠቅላይ አቃቢ ሕግ ጄፍ ሴሽንስ ጋር ከዘመቻው የተያያዘ ውይይት አድርጌ ነበር ሲሉ ለሞስኮ የበላይ አለቆቻቸው መናገራቸውን ዋሽንግተን ፖስት ጋዜጣ ዘገበ። አምባሳደሩ የተናገሩት ጠቅላይ አቃቢ ሕጉ ቀደም ብሎ ከሰጡት ቃል ጋር የሚጋጭ መሆኑንም ዘገባው ተናግረዋል። ፖስት የአሁንና የቀድሞ የዩናይትድ ስቴትስ ባለስልጣናትን ጠቅሼ ነው ብሎ ባወጣው ዘገባ የሩሲያው አምባሳደር ለበላዮቻቸው ያስተላለፉትን መልእክት የዩናይትድ ስቴትስ የደህንነት ሰዎች ተከታትለው አግኝተውታል እንዳሉ ነው የጠቀሰው። ፕሬዚደንት ትራምፕ ዛሬ ማልደው ባወጡት የትዊተር ቃል ከፍተኛ ሚስጥር የሆነ መረጃ መሽለኩን አጥብቀው ነቅፈዋል። እንዲህ ያለው ተግባር መቆም አለበት ሲሉም ተቆጥተዋል። ጠቅላይ አቃቤ ሕግ ሴሽንስ ባለፈው የካቲት በመወሰኛው ምክር ቤት የሹመታቸው ማጸደቂያ ሸንጎ ፊት ቀርበው በሰጡት ቃል በምርጫ ዘመቻ ወቅት የሚስተር ትራምፕ የውጭ ፖሊሲ አማካሪ ሳሉ ከአንድም የሩሲያ ባለስልጣን ጋር መገናኘቴን አላስታውስም ነበር ያሉት ያሉት ከዚያ በኋላ ግን ሁለት ጊዜ ከአምባሳደር ኪስሊያ ጋር መገናኘታቸውን ዘገባዎች አጋልጠዋል። በሌላ ዜና የፕሬዝደንት ዶናልድ ትራምፕ የሕግ ጠበቆች ልዩ መርማሪው ሮበርት ሞለር የሩሲያን የምርጫ ጣልቃ ገብነት አስመልክቶ የያዙትን ምርመራ ለማሰናከል ወይም አመኔታ ለማሳጣት እየሞከሩ መሆናቸውን በርካታ ምንጮችና የዜና ዘገባዎች እያመለከቱ ነው። በዘገቦቹ መሰረት የፕሬዝደንቱ ጠበቆች ምርመራውን ተዓማኒነት ለማሳጣት የሚጠቀሙበት በሚስተር ሞለር የተዋቀረው መርማሪ ቡድን የጥቅም ግጭት ሊኖረው ይችል እንደሆነ እያሰሱ ናቸው ተብሏል። በኒውዮርክ ታይምስ ጋዜጣ ትናንት ባወጣው ዘገባ ላይ ቀሬው የፕሬዚደንት ትረምፕና የሚስተር ሞለር ፍጥጫ እየተዘጋጁ ያሉት የፕሬዚደንቱ ጠበቆች የመርማሪውን ቡድን አባላት ሙያዊና ፖለቲካዊ ግንኙነቶች ሁሉ አንድ በአንድ እየፈተሹ ናቸው ብለዋል። ይበዚህ እንዳለ በሩሲያ በዩናይትድ ስቴትስ ምርጫ ጣልቃ ገብታለች በሚለው ውንጀላ ዙሪያ ምርመራ እያካሄደ ባለው የዩናይትድ ስቴትስ የመወሰኛ ምክር ቤት የፍትህ ኮሚቴ የፕሬዚደንቱ ልጅ ዶናልድና የቀድሞ የምርጫ ዘመቻ ሊቀመንበራቸው ቀርበው ቃላቸውን ስለሚሰጡበት ሁኔታ ንግግር ተይዟል። ዶናልድ ትራምፕ ጁኒየር እና ፖል ማናፎር ቃላቸውን ስለሚሰጡበት ሁኔታና ሰነዶችን ማቅረብንም በተመለከተ እየተደራደሩ መሆናቸው ቸውን የሴኔቱ የፍትህ ኮሚቴ ትናንት አስታውቋል። ኮሚቴው ሁለቱም በሚቀጥለው ሳምንት በክፍት ወይም በግልጽ ሸንጎ ቀርበው ቃላቸውን እንዲሰጡ ለማስገደድ መጥሪያ እንደማይልክ አስታውቋል። ወደፊት ግን መጥሪያውን መላክ መብታችን ነው ብሏል። ሁለቱ በምርጫ ዘመቻው ወቅት ከሩሲያዊ ጠበቃ ጋር ቁጭ ብለው በመነጋገራቸው ነው ክትትል የመጣባቸው። ሰነዶቹ እንደሚሉት የፕሬዝደንቱ የበኩር ልጅ ከሴትዮይቱ ጋር የተገናኙት በምርጫው የአባታቸው ተፎካካሪ የነበሩት ሂለሪ ክሊንተንን ለመጉዳት የሚጠቅም መረጃ ለማግኘት ቋምጠው ነው። በመጨረሻም የዩናይትድ ስቴትስ ይቅርታ፣ ዋይት ሀውስ አዲስ የኮሚኒኬሽንስ ዲሬክተር መሾሙን ተከትሎ ታዋቂው የቤተ መንግስቱ ቃል አቀባይ ሾን ስፓይሰር ትናንት አርብ በድንገት በፈቃዳቸው ስራቸውን ለቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች፣ የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው ልዩ ዝግጅት የኦሮሚያ ክልል በአዲስ አበባ ከተማ ልዩ ጥቅሜን የሚያስጠብቅ በሚል ያረቀቀውንና በቅርቡም በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራውን ረቂቅ አዋጅ አስመልክቶ በተካሄደ ውይይት የቀረቡ እንግዶች ናቸው። ለቀጣይ ውይይት የተመለሱት በቀደመው ውይይት ማጠቃለያ ታዲያ አድማጮች ያቀረቧቸውን አስተያየቶችና እንዲሁም እንግዶቹ ያልተስማሙባቸውን ዋና ነጥቦች ናቸው። ለዛሬ ውይይት ምክንያት የሆኗቸው። በዝግጅቱ መገባደጃ በተያዘው ቀጠሮ መሰረት ተወያዮቹ ቀርበዋል ማንነት ማንነታቸውን እናስታውስ። ዶክተር ዮሐንስ ዘለቀ በዋሽንግተን ዲሲው የዩናይትድ ስቴትስ የተፈጥሮ ሳይንስ ሙዚየም የጥናት ቡድን አባል ናቸው። በሙያቸው የጥንታዊ ቅርሶች ተመራማሪ ናቸው። ቀድሞ በኢትዮጵያ የባህል ሚኒስቴር ውስጥ በጥናትና ምርምር ስራዎችም አገልግለዋል። ዶክተር ብርሃነ መስቀል አበበ ሰኚ በዋሽንግተን ዲሲ የህግ የፖሊሲና የቢዝነስ አማካሪ ናቸው። ቀደም ሲል በኢትዮጵያ በከፍተኛ ፍርድ ቤት ዳኝነትም አገልግለዋል። በውጭ ጉዳይ ሚኒስቴር በህግ አማካሪነትም የሠሩ ናቸው። ጽዮን ግርማ ነች ሁለቱን እንግዶች ያወያየችው። እሺ ሁለት እንግዶች ነው ዛሬ ይዤ የመጣሁት። እንግዶቼ ደግሞ ባለፈው ሳምንትም ቅዳሜ የጥያቄው መልስ ውይይት ላይ እንግዶች ነበሩ። በዛ የጥያቄው መልስ ውይይት ማጠቃለያ ላይ አድማጮች ቃለምልልሱን ሰምተው ጥያቄ ካላቸው ጥያቄያቸውን ሰንዝረው እሱን ጥያቄ ይዘን ተመልሰን እንመጣለን እናም ውይይቱን እናጠቃልላለን በሚል ነበር የተሰነባበት ነው። ከዛ በኋላ ይህንን ቃለምልልስ የሰሙ ሰዎች በርካታ ሰዎች ስልክ ደውለው መልእክት አስቀምጠዋል። አብዛኞቹ አስተያየት ነው የሰጡት። ከአስተያየቶቹ መካከል ጥያቄ መሰል የሰነዘሩ አሉ። ገጻችንም ላይ እንደዚሁ ጥያቄ መሰል ነገር የሰነዘሩ አሉ። በኢሜይል የሚላኩ አሉ። እስቲ የአድማጭን አስተያየት እንስማና ከዛ በኋላ ጥያቄ መሰል ሀሳብ ካለው ከውስጡ እሱን ይዘን የመፍትሄ ሀሳብ ብለን አቋርጠን ወደ ሄድ ነው ጉዳይ እናልፋለን። ና እስቲ ጥያቄዎቹን እንስማቸው። ሰላም ዜዎች እንደምንድ ናት። ለጥያቄው መልስ ይሆን ዘንድ ይችን ጥያቄ ለምሁራኖች አቅርቦልኝ መልስ ሊሰጡበት ደስ ይለኛል። መጀመሪያ አዲስ አበባ ለኦሮሞዎች ልዩ ጥቅም ትሰጣለች የሚለው አባባል ምን ለማለት ፈልጎ ነው? አንድ ሀገር ውስጥ ስንት አይነት ዜጋ አለ? መንግስት በዚህ ጉዳይ ላይ ለኦሮሞ ልዩ ጥቅም የሚለው አባባል ሌላውን ዜጋ ሁለተኛ ዜጋ አድርጎ መቁጠር አይሆንም ወይ? ሁለተኛ ጥያቄ፣ አዲስ አበባ ከታሪክ አንጻር ስንሄድ የኦሮሞ ብቻ አለመሆኑ ብዙ ማረጋገጫ አለው። ለምሳሌ የኦሮሞ መብት ተሟጋቾች አዲስ አበባ በአጼ ሚኒሊክ ዘመን በአማሮች የተወረረች ነች ብለው እንደውም የኦሮሞ ህዝብ ከዛ በፊት የዋቆ ፌቱ ሃይማኖት ብቻ ተከታይ ነበሩ ይሉናል። ይህ ከሆነ በአዲስ አበባና ዙሪያ ለምሳሌ ዋሻ ተክለ ሃይማኖት ገዳም በአስራ አንደኛው መቶ ክፍለ ዘመን የተመሰረተ ውቅር ቤተ ክርስቲያን ነው። እንዲሁም አዳዲ ማርያም በአስራ ሁለተኛው መቶ ክፍለ ዘመን የተመሰረተች ውቅር ቤተ ክርስቲያን ነች የታሪክ ማስረጃዎች አለ። ታዲያ በአስራ ስምንት ዘጠና አካባቢ አማሮች አዲስ አበባንና ሸዋን ወረሩ ከተባለ፣ በሌላ መልኩ ኦሮሞዎች የኦርቶዶክስን እምነት በግድ በሚኒሊክ ዘመን ነው የተቀበሉት ከተባለ እነዚህ ውቅር ቤተክርስቲያን በአስራ አንደኛውና በአስራ ሁለተኛ ክፍለ ዘመን የተሰሩት በአማሮች መሆኑ ማረጋገጫ ሲሆን፣ ዛሬ አዲስ አበባ የኦሮሞዎች ነች የሚባለውን ታሪክ ውድቅ ያደርገዋል። ስለዚህ ከታሪክ አንፃር ለምሁራኖች ይህንን ጥያቄ የሚመልሱልኝ ደስ ይለኛል። አመሰግናለሁ። ጥያቄ መደራረብ እንዳይሆን ይህን ጥያቄ ላይ መልሰን ወደ ተከታዩ ጥያቄ እንሄዳለን። እዚህ ላይ ከመጡት ጥያቄዎች አዲስ አበባ የማን ናት የሚለው ጥያቄ ጎልቶ ተነስቷል፣ እና በሁለታችሁም በኩል ለምንስ ነው እንደዚህ አይነት የታሪክ አከራካሪ ሁኔታ ሊፈጠር የቻለው የሚለውንም ጨምራችሁ መልሱልኝና ባለፈው ለዶክተር ብርሃነ መስቀል ነው የመጀመሪያውን እድል የሰጠሁትና አሁን ከዶክተር ዮሀንስ ልጀምር በጣም ጥሩ ነው፣ ይህ ጥያቄ በመነሳቱ። አዲስ አበባ አልነበረችም፣ ኖራ አታውቅም። አዲስ የዛሬ መቶ ሀያ አምስት ዓመት የተቋቋመች ከተማ ነች። ከዚያ በፊት ግን አማራ መሆኑ ትግሬ፣ ኦሮሞ ይሁን ጉራጌ፣ የክርስትና ተከታዮች እስከ ታች አንድሬቻ መድኃኔዓለምን ከፋ ድረስ የመሰረቱ ታች ቦረና ውስጥ በአስራ አራተኛው ክፍለ ዘመን የነበሩ ቤተ ክርስቲያኖች አሉ ሀረር ውስጥ እና ኢትዮጵያውያኖች በየቦታው በኢትዮጵያ መንግስትነት በየቦታው የመሰረቷቸው የሚሽነሪ ስራዎች ያካሄዱባቸው የታሪክ ቦታዎች ናቸው። አዲስ አበባ ከተማ ኦሮሞ ነበር አልነበር፣ አይደለም። መንግስት የሚባለው ኢትዮጵያን ተውጣጦ የሚመራው ከኦሮሞ ከትግሬ ከአማራ ከሌሎችም ያለው ግሩፕ የፈጠራት የኢትዮጵያ መዲና ነች። አፄ ሚኒሊክ አዲስ አበባን ሲመሰርቱ ከዚያ በፊት የሳህለ ስላሴ ቤተሰቦች አንኮበር ላይ ነበሩ። አጼ ሚኒልክም የአጼ ዮሐንስ ጉዳይ እስኪያልቅ ድረስ አንኮበር ላይ ነበሩ። ከአዲስ ዓለም ደግሞ ለስትራቴጂ ይጠቅማል ተብሎ እንጦጦ ላይ ተመሰረተ ማለት ነው። ከእንጦጦ ወርዶ ፍንችኔ ድረስ ሲደርስ ይህ ሁሉ ስሙ ኦሮሞኛ ስለሆነ አይደለም፣ ስሙ አፋርኛ ስለሆነ አይደለም፣ ስሙ አማርኛ ስለሆነ አይደለም። መንግስት መንግስት ነው። መንግስት በነበረው ስልጣን የመሰረታት የጠቅላላ ኢትዮጵያውያኖች ንብረትና የኢትዮጵያውያኖች ንብረት የፈሰሰባት የኢትዮጵያ መዲና ከተማ ነች። እናመሰግናለሁ። ዶክተር ዮሐንስ፣ ዶክተር ብርሃነ መስቀል አመሰግናለሁ። ይሄ ጥያቄ ሁለት ክፍል ያለው ይመስለኛል። አንደኛው የልዩ ጥቅም የሚለው ጥያቄ ጉዳይ ነው። ልዩ ጥቅም ሲባል አዎ፣ እሱን ጥያቄው እሱን ጥያቄ በተንኩትና ኔ አዲስ አበባ የማን ናት የሚለው ላይ እና ደግሞ አዲስ አበባ የማን መሆኗ ወይም ደግሞ የአዲስ አበባ አስተዳደር ላይ እንደዚህ ያለ የታሪክ አለመግባባት የሚፈጠረው አንድ አይነት የሚያግባባ ታሪክ አልኖረም የሚለው እሱ ላይ መልሱልኝ ና ልዩ ጥቅም ላይ እንመጣለን። አዲስ አበባ ጉዳይ እና ኦሮሚያ ውስጥ ያሉ ከተሞች ባለቤትነት ጉዳይ አስተዳደራዊ ባለቤትነትን በተመለከተ ማከራከርም ያልነበረበት የህግም ጉዳይ ሳይሆን ኢህአዴግ በሰራው የፖሊሲ ስህተት የተፈጸመ ስህተት እንጂ በዚህ አካባቢ አዲስ አበባንም ሐረርንም ድሬዳዋንም ሞያሌንም ካየን ነዋሪው ህዝብ ነባሩ ህዝብ ሰፋሪው ህዝብ በዚህ አካባቢ ይኖር የነበረው ህዝብ የኦሮሞ ህዝብ ነው። ከተሞቹም ያሉት ኦሮሚያ መሀል ነው። እስከዛሬም ድረስ በኢህአዴግ ፖሊሲ ስህተት ምክንያት ከኦሮሚያ በመለየታቸው የኦሮሞ ህዝብ ብቸኛው ጥያቄ እነኚህ ከተሞች የኦሮሞ ህዝብ ራስን በራስ የማስተዳደር መብቱ የተነጠቀባቸው ከተሞች ስለሆኑ አስተዳደራቸው ኦሮሚያ ስር እንዲመለስና ከተሞቹ ባሉበት ቀጥለው ተጠሪነታቸው ግን ለኦሮሚያ አስተዳደር እንዲሆን ነው ያለው ጥያቄ። ከዚህ ውጪ የታሪክ ክርክር የሚመስል ነገር ያነሱ ዶክተር ዮሐንስ የሃይማኖት ሚሽነሪዎች በየቦታው ሄደው ሚሽነሪ እዚ ነበረ እዛ ነበር የሚል ክርክር ልናነሳ የምንችልበት ቦታ የለም። ይልቁንም ጠያቂው ማስተዋልና ማገናዘብ ያለባቸው የወሎ ኦሮሞ መሪዎች እኮ ከአጼ ፋሲል ጀምሮ በጎንደር እኮ ገዝተዋል። ስለዚህ የታሪኩ የህዝቦች እንቅስቃሴና ማን በዚህ ገዛ ማን በዚያ ገዛም አይነት ጥያቄ አይደለም አሁን መነሳት ያለ አሁን መነሳት ያለበት የአማራ ከተሞች ከአማራ ህዝብ እንዳልተለዩ፣ የትግራይ ከተሞች ከትግራይ ህዝብ እንዳልተለዩ፣ የደቡብ ከተሞች ከደቡብ ህዝብ እንዳልተለዩ፣ የኦሮሚያ ከተሞች አዲስ አበባ፣ ሀረር፣ ድሬዳዋና ሞያሌ ከኦሮሚያ ህዝብ ተለይተው የኦሮሞውን ህዝብ ራስን በራስ ማስተዳደር መብት መንፈግ የለባቸውም የሚለውን ትክክለኛና ቀጥተኛ ምላሽ ማግኘት ነው። ስለዚህ ይሄንን መረዳት ነው ያለብን፣ አስተዳደራዊ ባለቤትነትን በተመለከተ እንደዚሁም ደግሞ አከራካሪውን የታሪክ ጉዳይ በተመለከተ ለህዝቦች መፍትሄ ለመስጠት ወይም ህዝቦችን በአንድ እንዲያግባባ የሚያደርግ ነገር ለማምጣት ምን አይነት መፍትሄ ነው የሚያስፈልገው? ዶክተር ዮሀንስ ይሄ ጥያቄው ምንድን ነው? አሁን ባለፈው ሀያ አምስት አመት የተፈጠረው የክልል ጥያቄን ይዞ ኦሮሚያ እንደ አንድ ክልል፣ እንደ አንድ መንግስት፣ እንደ አንድ ኢንቲቲ እንደነበር አድርጎ ነው ዶክተር ብርሃን የሚያወራው። እንደዚህ አይነት ነገር የለም። ቦረና ብትሄድ አፋን ቦረና ነው። ጉጂ ብትሄድ አፋን ጉጂ ነው። ሌሎችን ቦታዎች ብትሄድ አፋን አርሲ ነው የሚሉት። ኦሮሚያ የሚለው የተፈጠረው አሁን የዛሬ ሀያ አምስት አመት ነው። ከዚያ ተነስታችሁ የኦሮሚያ ኢሊቶች እንዲያውም ይሄ በሙሉ የኛ ነው የሚል ነገር እያመጣችሁ ነው ያላችሁ። አገሩ በሙሉ የእናንተ፣ አገሩ በሙሉ የአማራ፣ አገሩ ሙሉ የትግሬ፣ ሙሉ የጉራጌ፣ የጋምቤላ የሆነውን ኢትዮጵያን ካታጎራይዝ ዳርጋችሁ ወደ አንድ ኮርነር እየመሰረታችሁ ናቸው ያላችሁ። ትልቅ ስህተት ነው ዶክተር ኢትዮጵያ፣ ሕዝብ የበርዝ ራይት የሚባል አለ። በጠቅላላ በሂውመን ራይት አንድ ሰው በተወለደበት ቦታ ያ ነው አገሩ። ዶክተር ዮሐንስ ያለው ከአማራ መጣ ተብሎ መብቱን ሊነፈግ አይችልም መመረጥ መምረጥ ማስተዳደር ይችላል። ዶክተር ዮሐንስ እዚህ ጋር በመጀመሪያ መግቢያ ላይ የአስተዳደራዊ ባለቤትነቱንና ና የታሪክ ሁኔታውን በተመለከተ አሁንም መግባባት ላይ አልተደረሰም። ይሄ ነገር ደግሞ በህዝቦች መካከል ካለ በዚች በምትኖረን በአጭር ጊዜ ላይሆን ይችላል። ይህንን ወደ መፍትሄ ወይም ወደዛ የምናመጣውና ህዝቦችም ወደ መግባባት ወደ መፍትሄ የሚያመጣቸው በአስተዳደራዊ ባለቤትነትም በታሪክም ጉዳይ ላይ ወደ መግባባት የሚያመጣቸው መፍትሄ ምንድን ነው ይላሉ። መፍትሄው አንድና አንድ ብቻ ነው። አንደኛ ኢትዮጵያ የኢትዮጵያውያኖች ነች። ኢትዮጵያ የኦሮሞ አይደለችም፣ የትግራይ አይደለችም፣ የአማራ አይደለችም፣ የጉራጌ አይደለችም። ኢትዮጵያ የኢትዮጵያውያኖች ነች። በኢትዮጵያዊነቱ አንድ ሰው ከጎንደር ተነስቶ ወለጋ ሊወለድ ይችላል። የተወለደበት ቦታ አገሩ ነው። በዚህ ምክንያት በሺህ ዓመታት ባለን ታሪካችን ሁላችንም ተመሰቃቅለን ተጋብተን ተዋልደን መንግስት መስርተን መንግስት ሆነን በዓለም ላይ የኖርን ነን። ኢትዮጵያ ማለት መንግስት ነው። ሌላ ትርጉም የለው። ዶክተር ዮሐንስ እንግዲህ ወደ ዶክተር ብርሃነ መስቀል ሄድ ነው ሰአቶትን ስለጨረሱ፣ ዶክተር ብርሃነ መስቀል በዚህ ላይ ምን አስተያየት አሉት? ጥያቄው ልድገመው ወይስ እዚህ ላይ የሚሰጡት አስተያየት አለ? አመሰግናለሁ ዶክተር ዮሐንስ። በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ያለመረዳት ችግር ያለ ይመስለኛል። በሁለት ምክንያት አንደኛ በኢትዮጵያ ወደ ሰማንያ የሚጠጉ የብሔር ብሔረሰቦች አገር እያንዳንዱ የራሱ ቋንቋ የራሱ ባህል የራሱ ታሪክ ያለው አገር መሆኗን ያለመረዳት ችግር ያለ ይመስለኛል። ሁለተኛ የኦሮሞን ህዝብ የሚያዩበት እይታ የኦሮሞን ህዝብ በሃይማኖት በቋንቋ፣ በመልክዓ ምድር አቀማመጥ ከፋፍለው በጃንሆይ እና ከዚያ በፊት በነበረው አስተዳደር የነበረውን የከፋፍለ ግዛን መዋቅር ተከትለው የሚያዩ ይመስላል። ያ መዋቅር ተርሷል። አሁን የምንነጋገረው ኢትዮጵያ ውስጥ የኢትዮጵያን ህዝቦች በጋራ አንድ ላይ ሊያኖር የሚችለው እንደ ቀመር የተቀመጠው ህዝቦች ብሔር ብሔረሰቦች ቋንቋቸው፣ ባህላቸው፣ ሀብታቸው፣ መሬታቸውን አስከብረው ራሳቸውን በራሳቸው የሚያስተዳድሩበትን ስርዓት መዘርጋት፣ ሁለተኛ በህዝቦች መካከል ባለብዙ ብዙ ቋንቋ አገር ነችና የቋንቋ ድልድይ እንዲፈጠር ማድረግ ነው። ይህም አማርኛ እና ኦሮምኛ የኢትዮጵያ የፌዴራል የሥራ ቋንቋ ብናደርግ በአገሪቷ ያለው ሰማንያ ዘጠና ከመቶ የሚሆነው ህዝብ የሚናገራቸው ቋንቋዎች ስለሆኑ በህዝቦች መካከል መከፋፈልና መለያየት እንዳይኖር የኢትዮጵያን አንድነትን የሚያጠናክር ነገር ነው በሶስተኛ ደረጃ የኢትዮጵያ ብሔር ብሔረሰቦች በጋራ የሚያስተዳድሩበትን ፍትሀዊ የሆነ የሀብት የስልጣንና ፍትህ ስርዓትን መዘርጋት ነው ይ ያንን ካደረግን በኢትዮጵያ የፍትሀዊ የሆነ የስልጣን የሀብትና የአገርን በጋራ የማስተዳደር ስርዓትን እኩልነትና መቀባበል የሰፈነበት አንዱ የበታች አንዱ የበላይ ያልሆነበት አገርን መመስረት ወደዛ መሄድ ነው ያለብን። የአሁኑ ጅምር ኦሮሞን ይሄንን መብት መብት ስለ ነፈገ ለዚህ ነው እዚህ ጉዳይ ላይ እንኳን የምንወያየው። ዶክተር ዮሐንስ ከመቀጠሎት በፊት የአድማጭ አስተያየት እንስማ ና ከዛ በኋላ ይቀጥላሉ። ቪኦኤ ሰላም ናችሁ። የዘወትር አድማጫችሁ ነ ና አንድ ነገር ለማለት ፈልጌ ነው። ሳሞኑ በምታደርጉት ውይይት እባካችሁ የኢትዮጵያ ሚዛን አስቡ። በጣም የአዲስ አበባ ነገር ዛሬ ለምን ተነሳ? እጅግ በጣም አንገብጋቢ ነው ከሆነ ለምን ለሀያ ስድስት ዓመታት አልተነሳም? ይሄ የአዲስ አበባ ልዩ ጥቅም ትዝ ላችሁ እንደሆነ አስራ ዘጠኝ ዘጠና ሰባት ክንጅት የአዲስ አበባን ዙሪያ ሲያሸንፍ ተነስቶ ነበር። የኦሮሞ የአማራ ጥያቄ ምንድን ነው? አጠቃላይ የኢትዮጵያ የህዝብ ጥያቄ ይሄ አይደለም። የኢትዮጵያ ሕዝብ ጥያቄ እኩልነት፣ ፍትሕ፣ ነፃነት የአንድ ብሔር የበላይነት ይቀፍ ዛሬ የኦሮሞን ክልል የሚያስተዳድረው ማን ነው? የአማራ ክልል የሚያስተዳድረው ማን ነው? የኢትዮጵያን ኢትዮጵያን እየዘረፈ ያለው ማን ነው? ኢትዮጵያ እንድትበታተን እያሴራ ያለው ማን ነው? የወልቃይት ጥያቄ ለምን አልተነሳም? በአዲስ አበባ ዙሪያ ገበሬዎች ከመሬታቸው ሲፈናቀሉ ማግኘት የሚገባቸውን ካሳ አይከፈልም። ከአዲስ አበባ ገበሬውን ሲያፈናቅሉ ከሌላ ክልል ልማት ሰበብ እያሰፈሩ ነው። ስለዚህ ይሄ በልዩ ጥቅም ስም አማራንና ኦሮሞን እንዲሁም ሌሎችን የኢትዮጵያ ሕዝብ ለማጋጨት የተሸረበ ሴራ ነው። ስለዚህ የኢትዮጵያ ሕዝብ ቆም ብላችሁ አስቡ። ይህ ጥያቄ ዛሬ የሚነሳ ጥያቄ አይደለም። የኢትዮጵያን ሕዝብ ለመበታተንና ለማጋጨት ያሴራው ሄራ ነው። ተሴኒን ከሶስት አፍሪካ እዚህ ጋር እያይዤ ሁለታችሁ ልጠይቃችሁ። ባለፈውም ውይይት ከዛ በፊትም በተደረጉ ውይይቶች ምሁራንም አስተያየት ሰጪዎችም ሲናገሩ ተደጋግመው የሚሰሙት ለማጋጨት የተፈጠረ ነው፣ ግጭትን ያባብሳል የሚል ነው። ለመሆኑ ለምንድን ነው ግጭት የሚፈጠረው? ዶክተር ዮሀንስ አሁን ከዶክተር ብርሃነ መስቀል ጋርም እየተወያዩ ነው። እንዳልኩት ባለፈውም አልተግባባችሁም፣ አሁንም አልተግባባችሁም። ለምንድን ነው ይሄ አለመግባባት የተፈጠረው? ለምንድን ነውስ የግጭት ስጋት ነው የሚባለው ዶክተር ብርሃን እያለ ያለው ምናልባት ባለፈው ሲናገር እንደሰማሁት በደርግ ጊዜ ያደገ ወጣት ልጅ ነው። ከዚያ በኋላ እንትን ነው ትልቅ ደረጃ ደርሰሃል፣ ትልቅ ነገር ነው። ግን አንድ ነገር ማወቅ ያለብህ እና እያንዳንዱ ኢትዮጵያዊ ማወቅ ያለበት ኢትዮጵያ ከግሪኮች፣ ከሮማኖች፣ ከሌሎች የምትወዳደር መንግስት እንጂ ተራ አገር አይደለችም። ኢትዮጵያውያኖች በሙሉ በማንኛውም ዘርፍ አገራችንን ስንገነባ፣ ስንዋጋለት፣ ሞት ሞትላት የኖርንን ይህንን የመጀመሪያውን አጀንዳ አንድ አድርጎ ከወሰዱ በኋላ ዶክተር ሮሃን አንተ ስላልከው አይደለም እያንዳንዱ የኢትዮጵያ ወጣት እኔ እድሜ ያለው ከኔ በላይ የነበሩት ልጆች በሙሉ የኦሮሞ ጥያቄ፣ የኤርትራ ጥያቄ፣ የምን ጥያቄ እያልን አንስተነዋል። በጊዜያችን ግን ያ ሸውራራ በሆነ መልኩ አድሬስ ስለተደረገ ኤርትራን አጣን። ያ ሸውራራ በሆነ መልኩ ስለተደረገ አሰብን አጣን። የኢትዮጵያ ሕዝብ ግን ማወቅ ያለበት አገርህ እየተናደ ነው። እኛ የኢትዮጵያ ሕዝብ ቋንቋው መከበር አለበት። እኔ በጣም ደስ ይለኛል ኦሮሞኛ ብማር። ዶክተር ዮሐንስ ወደ ወደ ወደ ጥያቄዎች ትምህርት ቤቶች ይቅርታ፣ አንድ ጊዜ፣ አንድ ሰከንድ። በሁሉም ትምህርት ቤቶች የኢትዮጵያ ቋንቋዎች ሊሰጡ ይገባል። እኛ በነበርንበት ጊዜ አስራ ሰባት የኢትዮጵያ ቋንቋዎችን መሰረተ ትምህርት አስተምርንባቸዋል ለመጀመሪያ ጊዜ። አዲስ ነገር የተጀመረ ነገር የለም። እድገቱን በትክክል ማስተካከል እና ቀና ቀናውን ማየት እንጂ አወላግዶ ተመልክቶ ጠባብ አድርጎ አሁን የአማራና የአማርኛ አማርኛ እኮ ኦሮሞኛ ተሽሎ ከተገኘ አማርኛ ብሔራዊ ቋንቋ መሆን ይችላል። ሰው በቋንቋ ይወዳደር። ዶክተር ዮሐንስ ሰዓቶትን ጨርሰዋል። ጋሚ ለእርሶ እድል አልሰጥም። ለዶክተር ብርሃነ መስቀል እሰጥና ተመልሼ እንግዲህ ካነሱት ወደዛ መጣለሁ። ዶክተር ብርሃነ መስቀል። መድገም ይጠበቅብኝ ይሆን ጥያቄውን? አመሰግናለሁ። ጥያቄውን እንደተነሳ እንደ በተነሳው መልኩ ሶስት ቦታ ከፍዬ ባጭሩ ላስቀምጠው የአድማጭ ጥያቄ አጠቃላይ ትክክል ነው። አጠቃላይ አገራዊ የሆነ የስርዓት ችግር ኢትዮጵያ ውስጥ አለ። ሁሉንም ኢትዮጵያዊ የሚመለከት የአድማጭ ጥያቄ። የዘነጋቸው ዋና ነገር ግን የኦሮሞ ሕዝብ ጥያቄዎች ምን ምን እንደሆኑ ነው። አንደኛ የኦሮሞ ሕዝብ በአሁኑ ሰዓት ልጅ ወልዶ ማሳደግ አልቻለም። ሌላው በስደት ሌላው በሞት፣ ሌላው በእስር ቤት፣ ሌላው እጅና አፉን ታስሮ ቁጭ ያለበት ሁኔታ። ሁለተኛ የኦሮሞ ህዝብ ጥያቄ የመሬትና የሀብት ባለቤትነት ጥያቄ ነው። የኦሮሞ ህዝብ ቡና፣ ወርቅ ኦሮሚያ ላይ ምንም እየሰራ ለኦሮሞ ህዝብ ምንም እየጠቀመ አይደለም ከመጉዳት በስተቀር። ሶስተኛ በራ እራሱን በራሱ የማስተዳደርና በቋንቋ የመጠቀም መብቶችን ማጣቱ ነው። አዲስ አበባም ላይ የተነሳው ጥያቄ ከዚህ አኳያ ነው። ለምን አሁን የሚለው እና ለምን ለግጭት መነሻ ይሆናል የሚለውን ነገር ስንመለከተው አዲስ አበባ በኦሮሞ ህዝብ ላይ የመሬት ዘረፋን ከሚያካሄዱ ትላልቅ ተቋማቶች ውስጥ ከፍተኛውን ድርሻ ይይዛል። ባለፉት ሀያ አምስት አመታት ብቻ የአዲስ አበባ ድንበር አስራ ዘጠኝ ዘጠና አንድ ከነበረበት ክልል አልፎ ግማሽ ሚሊዮን የሚሆን የኦሮሞ ህዝብን አፈናቅሏል። የማስተር ፕላን ተብሎ የተቀመጠው ዶክመንት እና የኦሮሞ ህዝብ ሲቃወመው የነበረው አስራ ሰባት ወረዳዎችን፣ ሰላሳ ስድስት ከተሞችን፣ አስራ ሁለት ሚሊዮን የኦሮሞ ህዝብን ለማፈናቀል ያቀደ እቅድ ነበር። ስለዚህ ይሄንን እቅድ የሚቃወመው የኦሮሞ ህዝብ እየጠፋ እየወደመ መሆኑን ነው። የስ ትክክል ነው። ሁሉም ላይ በደል አለ። ነገር ግን የበደሉ መጠን ድርብ ጭቆና ሆኖ በኦሮሞ ህዝብ ላይ አለ። ይሄ ነገር ለምንድን ነው የኮንፍሊክት የሚያነሳው የሚያስነሳው ግጭት የሚያስነሳው ተብሎ የቀረበውን ጥያቄ ስንመለከተው ግጭት የሚያስነሳው ጥያቄው የተቀመጠበት መንገድ ልዩ ጥቅም ተብሎ ነው። የኦሮሞ ህዝብ ጥያቄ የልዩ ጥቅም ጥያቄ ሳይሆን የኦሮሞ ህዝብ ጥያቄ የአገር ባለቤትነት ነው። በአዲስ አበባ በከተማው ላይ የኦሮሞ ህዝብ የአገሩ ባለቤት ነው። በኢትዮጵያ በአገሩ ላይ የኦሮሞ ህዝብ የአገሩ ባለቤት ነው። ዶክተር ዮሐንስ እንዳነሱት በኢትዮጵያ ሁሉ ላይ ዳር ድንበሯል፣ ከሶማሌ ጋር፣ ከግብፅ ጋር፣ ከጣሊያን ጋር የተዋደቁት የኦሮሞ ጀግኖች እና ዛሬም የሚከለክለን የኢትዮጵያ የባህር በር ማግኘት ጥያቄ የኦሮሞን ህዝብ የሚከለክል ትልቅ ነገር ነው። ብዙ ህዝብ ብዙ ጀግኖችን የኦሮሞ ህዝብ ያቀፍ ለዚህ ኮዝ ነው። ስለዚህ እኛን የሚያዳምጥ አድማጭ ሁሉ፣ ጠያቂውንም ጨምሮ የኦሮሞ ህዝብ ምሁራን፣ የኦሮሞ ህዝብ መሪዎች ለኦሮሞ ህዝብ እንድንናገር የተገደድነው በኦሮሞ ህዝብ ላይ ድርብ ጭቆና ስላለ እንጂ በኢትዮጵያ ጉዳይ ላይ አያገባንም በሚል ጉዳይ አይደለም። አንዱ ልጅ ሌላው የእንጀራ ልጅ የማይሆንበትን አገር የመገንባት ኃላፊነት ትልቁን ድርሻ የኦሮሞ ህዝብ እንዲይዝ ነው። የኦሮሞ ህዝብ ጥያቄም የኦሮሞ መሪዎች ጥያቄም ከዚያ ውጪ ኢትዮጵያን አሳንሶ ወይም ኦሮሞ ራሱን አሳንሶ የሚያይበትን ሁኔታ እንዳሌለ ግንዛቤ ሊወሰድ ይገባል። ዶክተር ዮሐንስ እድል ልስጦትና ምክንያቱም ዶክተር ብርሃነ መስቀልም ሰፋ ያለ አራት ደቂቃ ነው የወሰዱትና እድል ልስጦትና እስቲ እስካሁን በተነሱትም ላይ አሁን ዶክተር ብርሃነ መስቀል ባነሱትም ላይ የሚሰጡትን አስተያየት እንስማ። እሺ ወዳጅ ዶክተር ብርሃነ አንድ ነገር ማታወቅ ያለበት ምንድን ነው? መንግስት ይሄዳል፣ ይወድቃል፣ ይመለሳል። በኢትዮጵያ ውስጥ ላለፈው ሶስት ሺህ ዓመት መንግስተቶች ሲገላባበጡ ሲገለባበጡ ሲገለባበጡ ኑረዋል። በቦታው የኖረ መንግስት የለም፣ በቦታው የኖረ ዋና ከተማ የለም። በኢትዮጵያ ታሪክ ውስጥ አራት ወርነር ከተማዎች ናቸው። አሁን ያለው አዲስ አበባ ነው። ስለዚህ ይሄ የኢትዮጵያ ከተማ ነው። ይሄ የመጀመሪያው ጥያቄ። ሁለተኛ በርዝ ራይት የሚባል አለ። ማንኛውም ሰው በተወለደበት ቦታ ያ አገሩ ነው። በምርጫ የተወለደ የለም። ምናልባት ዶክተር ብርሃነ ትግራይ የተወለደ ከሆንክና ለኦሮሞ ህዝብ አድቮኬት ስላደረግክ ያ ሊከለክልህ አይችልም። ግን ትግራይ ላይ የመወዳደር መብትህ ሊከለክል አይችልም። የተወለድክበት አገርህ ነው። ኢትዮጵያዊ ነህ። ያ መታወቅ አለበት። ሁለተኛ በየምክንያቱ የምናነሳውና ውጥረት ውስጥ የገባንባቸው ነጥቦች ምንድን ናቸው? የኢትዮጵያ ህዝብ በየሀያ አምስት አመቱ በየሰላሳ አመቱ የመንግስት ለውጥ ቤተ ሙከራ ሆኗል። መንግስቱ ኃይለ ማርያም መንግስት ስታሊን ተወግዞ፣ ስታሊን ፍሪቻ ያደርግ ነበር። ዓለም ወደ አንድነት እየመጣ የኢሮፒያን ዩኒየን እየተደራጀ እያለ ሌሎችም አፍሪካ ሀገሮች ይመጣሉ እያል፣ የለም ኦሮሞ የተሻለ ነው፣ ኦሮሞ የተለየ ጥቅም ይገባዋል ከሚል ደረጃ መነጋገር መጣል። የዛሬ አስራ ሰባት ምና ሀያ አመት ደግሞ የትግሬ አጀንዳ ብለን ነበር እኛ ራሳችን። የኤርትራ አጀንዳ፣ የትግሬ አጀንዳ፣ የኦሮሞ አጀንዳ እያል አገሪቱንና ህብረተሰባችንን እየከፋፈል ነው ነው። ይህ ለማንም አይጠቅምም። እንደ አንድ ኦሮሞ፣ ኩሩ ኦሮሞ፣ ኢትዮጵያዊ ኦሮሞ፣ ማንኛውም መከበር አለበት። የኢትዮጵያ ውስጥ ባሉት ትምህርት ቤቶች ኦሮሞኛ መማር ብንችል ጥሩ ነው፣ ትግረኛ ብንማር ጥሩ ነው፣ ጉራጌኛ፣ ወላይተኛ ብንማር ጥሩ ዶክተር ብርሃን ዛሬ እኮ ኢትዮጵያን እየመሩ ያሉት አብዛኛዎቹ ኦሮሞ ናቸው። ቤተ መንግስቱ ውስጥ ያሉት እኮ ዶክተሩ ኦሮሞ ናቸው። ፓርላማውን የሚመሩት ኦሮሞ ናቸው። የአዲስ አበባ ከንቲባ ኦሮሞ ናቸው። የኢትዮጵያ ጦር አዛዥ ኦሮሞ ናቸው። ኦሮሞ የሌለበት ቦታ የት ላይ ነው? ኦሮሞ ለብቻችን ኢትዮጵያ የጋራችን የሚል ፕሪንስፕል አይሰራም። አጢ ነው። ይመልከቱት ዶክተር ብርሃን ምክንያቱም እኛ ጭፍን የሆኑ ጥያቄዎችን አንስተን ከአሁን በፊት ገደል እንደገባ ነው። ተሰብስበን ገደል እንዳንገባ ምክንያቱም በትንሽ የጀመሩ ነገሮች እያደጉ መጥተው የኤርትራ ጉዳይ ከትንሽ ጀምሮ ነው እዚያ ደረጃ የደረሰው። የኢትዮጵያ መንግስት እና የኢትዮጵያ ምሁራት የኤርትራ ጥያቄ ወረራ ነው፣ በሀይል የተያዘ መሬት ነው እንደማለት፣ የኮሎኒ ጥያቄ ነው፣ የቅኝ ግዛት ጥያቄ ነው ብለን አወናብደን ተሸውደን ኤርትራን አብተናል። አሁን ደግሞ የኦሮሚያ ጥቅም ጥያቄ እያልን ደግሞ ኦሮሚያ ልናጣ ነው። ኦሮሞ ራሱ ደግሞ ኢትዮጵያን ሊያጣ ነው። እባከሆን በደንብ ያስተውሉት። አመሰግናለሁ ዶክተር ብርሃነ መስቀል። የዶክተር ዮሐንስም እስካሁን የሚያነሳ ነውን የመፍትሄም ሀሳብ ነው የሚሉት ካለ አንድ ላይ ሀሳቦትን ጠቅለል ያድርጉልኝ። አመሰግናለሁ። ዶክተር ዮሐንስ ያነሷቸው አንኳር ነጥቦች አሉ። አንደኛ በኢትዮጵያ ጉዳይ ላይ እንደ ማንኛውም ኢትዮጵያዊ ዜጋ ያገባናል። ምንም ጥያቄ ያሌለው ጉዳይ ነው። እዚህ ጋር መሰመር ያለበት አንድ ኢትዮጵያዊ እንደ ዜጋ ያለው መብትና አንድ ኦሮሞ፣ አንድ አማራ፣ አንድ ትግሬ፣ አንድ ጉራጌ፣ አንድ ወላይታ፣ አንድ ሲዳማ ወይም ሱማሌ በብሔረሰብ ደረጃ ያለውን ማንነት ደግሞ ሁለቱ የሚቃረኑ አድርጎ የማየት ነገር ነው ኢትዮጵያ ውስጥ ያለው። እነኚህን ሁለት የብሔር ብሔረሰቦችን የማንነት ጥያቄን እና የኢትዮጵያዊነትን የዜግነት ጥያቄን የማስታረቅና የማቀራረብ ስራ ያለመስራት ችግር ነው ያለው። ስለዚህ በኢትዮጵያ ውስጥ ሁሉም የሚከባበርበት፣ የሚቀባበልበት ባህሉን፣ ቋንቋውን ተከባብሮ እና ተቀባብሎ የሚኖርበትን አገር መመስረት ግንባር ቀደም መርህ መሆን አለበት። ያህንን ለማድረግ ግን በኢትዮጵያ ስርዓት ውስጥ ዶክተር ዮሐንስ ሲናገሩ ኦሮሞ ሀገር እያስተዳደረ ነው እያሉ ነው። ያ ትክክል አይደለም፣ ስህተት ነው። ማን እያስተዳደረ እንዳለ ኢትዮጵያ ህዝብ ያውቃል። ኦሮሞ ህዝብ ላይ ግን የክህደት ፖለቲካ ሰንሰለቶች ለረጅም ጊዜ ተፈጽመዋል። ህዝብ መሀል ያሉት የዛ የክህደት ፖለቲካ ሰንሰለት ተጠቂዎች እንደሆኑ እና ኦሮሞ ህዝብ በዚህ ውስጥ ምንም ስልጣን እንዳሌለው ምንም ሴ እንዳሌለው ኦሮሞ በኢትዮጵያ ውስጥ ያለ ግን ያሌለ ሁሉም የኢትዮጵያ የኦሮሞ ደም ያሌለበት ኦሮሞ ያልሆነ ማን አለ? የኦሮሞ ህዝብ ብዛት ይሄን ያህል ነው እየተባለ ቁጥር ይነገራል። የኢትዮጵያ የመንግስት ተቋማትን፣ የኢትዮጵያ የሃይማኖት ተቋማትን፣ የኢትዮጵያ የንግድ ተቋማትን፣ የኢትዮጵያ ኢንስቲትዩሽን ተቋማትን በሙሉ ስንመለከት ግን ኦሮሞ ያሌለባቸው ሆነው ነው የምናገኘው ይህ ከፍተኛ ኢኮኖሚክ ፖለቲካልና ሶሻል መገለል በኦሮሞ ህዝብ ላይ የተፈጸመ ስለሆነ ይሄ መስተካከል አለበት። የጋራ አገሩን የኦሮሞ ህዝብ እንደ ከዚህ ቀደሙ ለጋራ አገሩ ለመቆም አገሩ ውስጥ የመገለል ፖለቲካው መቆም አለበት። አለበለዚያ የራሱን ቀዬ ሳያስከብር ልጆች አወልዶ ማሳደግ ሳይችል የራሱ ከተሞች አስተዳዳሪ ሳይሆን የኢትዮጵያ አስተዳዳሪ ነኝ፣ ኢትዮጵያ ውስጥ ያገባኛል የሚልበት ደረጃ ላይ እንዳይደርስ ህዝባችን እየተደረገ ነው እየተጋፋን ያለ ነው። ልክ ዶክተር ዮሐንስ እንዳለው እንደዚህ አይነቱ የኦሮሞን ህዝብ ዘርፈውና ሰርቀው ለመክበር ጥቂቶች የሚያደርጉት ፖለቲካ ስርዓታዊ ፖለቲካ ይሄ የአማራን ህዝብ አይመለከትም። የትግራይ ህዝብን አይመለከትም። የኦሮሞን ህዝብን ከኢትዮጵያዊነት ለመነጠል የተሸረበብን ሴራ ስለሆነ እንደ ዶክተር ዮሐንስ አይነቱና ሌሎችም በዚህ ጉዳይ ላይ ከኦሮሞ ህዝብ ዘንድ ቆመው የኦሮሞ መብት በኢትዮጵያ ውስጥ ከሁለት ኢትዮጵያውያን አንዱ ኦሮሞ ነው። የኢትዮጵያ ማለት የኦሮሞ ህዝብ ማለት እንደሆነ ሁሉም ኢትዮጵያዊ በኦሮሞ ህዝብ ላይ የሚደርሰውን ግብ እያንዳንዱ ኢትዮጵያዊ እንዲቃወምና ከኦሮሞ ህዝብ ዘንድ እንዲቆምና የኢትዮጵያም ሆነ የኦሮሞ ህዝብ ማእኩልነት እንዲከበር ፍትሐዊ የሆነ የሀብትና የስልጣን ክፍፍል በዚያ ሀገር እንዲኖር እንዲደረግ እያንዳንዱ አድማጭ ለዚህ እንዲቆም እጠይቃለሁ። ዶክተር ዮሐንስ እዚህ ላይ የሚሉት ነገር ከሌለ ወደ እኔ ወደ ጥያቄ ልሂድ። አድማጮች፣ ውይይቱ አልተቋጨም። ቀሪው ክፍል በነገው ምሽት ይቀርባል። ለአሁኑ ግን እንግዶቻችንን እናመሰግናለን። አድማጮች አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት በደሳለኝ መኮንን የተዘጋጀ ወደሚቀርበው የሙዚቃ ቃና ነው የምንወስዳችሁ። የሙዚቃ ቃና አሉላ፣ አመሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። የተከበራቸው ሙዚቃ ቃና አድማጮች እንደምንሰነበታችሁ። በአሁኑ ሰዓት በኃይለኛ ሙቀት እየጋጀች ካለችው የዋሽንግተን ዲሲ ከተማ የክብር ሰላምታዬ ይድረሳችሁ። በዛሬው ፕሮግራም የተመረጡ ዜማዎችን ይዤላችሁ ቀርቤ ያለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ በመመኘት በማይክል ጃክሰን ብላክ ኦር ዋይት በተሰኘው ዜማው ነው የምሽት ፕሮግራማችንን የምንጀምረው። የፖፕ ንጉስ የማይክል ጃክሰንን ብላክ ኦር ዋይት የተሰኘውን ዜማውን ነበር ያደመጥነው። ቀጥለን የምናደምጠው ዜማ ደግሞ ለስለስ ያለ ዜማ ይሆናል። የዜማው ርዕስ ፒሎቶ፣ ድምፃዊ ዘን ማሊክ Nobody but you, body but me, body but us, bodies together. I love to hold you close tonight and always. I love to wake up next to you. I love to hold you close tonight and always. I love to wake up next to you. So we'll be Day Better day, loving and finding out. It's a paradise and it's our war zone. It's a paradise and it's our war zone. Pillow talk my enemy, my ally. Prisoners, then we're free. It's a thing. I'm seeing the pain, seeing the pleasure. Nobody but you, body but me, body but us, bodies together. I love to hold you close tonight and always. I love to wake up next to you. So we'll piss off the neighbors. In the place to feel the tears, the place to lose your fears, yeah, reckless behavior. A place that is so pure. ፒሎውቶክ የተሰኘው የዜን ማሊክን ዜማ ነበር ያዳመጥነው። ቀጥለንም የምናደምጠው እንደዚሁ ለስለስ ያለ ዜማ ነው። እስታይ የተሰኘ ይሆናል የዜማው ርዕስ። ሪሃና እና ሚኪ እኮ ናቸው በጋራ የሚጫወቱት። A stay at የሰኞውን ሪሃናና ሚኪኮ በጋራ የተጫወቱትን ዜማ ነበር ያድመጥ ነው። የተከበራቸው የሙዚቃ ቃን አድማጮች፣ እዚህ አካባቢ ደግሞ እስቲ ሙዚቃ ነክ ወሬዎችን ልንገራችሁ። ቀድሞ የማዶና የግል ንብረት የነበሩ አልባሳትና ሌሎች ቁሳቁሳት እቃዎችን ከተለያዩ ቦታዎች ሰብስቦ ለጨረታ ሊያቀርብ የነበረው የተባሉት እቃዎች እንዳይሸጡ የኒውዮርክ ፍርድ ቤት አገደም። ኩባንያው በጨረታ ሊሸጣቸው ካስበው ወደ ሁለት ከሚጠጉ ንብረቶች መካከል ማዶና የውስጥ ልብስና የጸጉር ማበጠሪያ እንዲሁም ከራፐር ቱፓክ ሻኩር ጋር በፍቅር በነበረችበት ወቅት ቱፓክ የጻፈላት ደብዳቤ ይገኙበታል። ፍርድ ቤቱ እቃዎቹ በጨረታ እንዳይሸጡ የወሰነው ማዶና ያስገባችውን የማሳገጃ አቤቱታ ከተመለከተ በኋላ ነው። ከቱፓክ ሻኩር ጋር የፍቅር ግንኙነት እንደነበራት ያሳወቀችው የፊልም ተዋናይት ጀዳ ፒንከት ስሚዝ ቱፓክን የተዋወቅኩት በአደንዛዥ ዕፅ ንግድ ላይ ተሰማርቼ በነበረበት ወቅት ነው ብላለች። ጀዳ አሁን የተዋቂው ተዋናይ የዊል ስሚዝ ሚስት ነች። በአውሮፓ ዘመን አቆጣጠር በ1996 ቱፓክ ሻኩር እስከ ሞተበት ጊዜ ድረስ በጓደኝነት መዝለቃቸውን ጄዳ ፒኬት ስሚዝ ተናግራለች። እውቁ ድምፃዊ አሸር ሀርፕስ የሚባለውን ቫይረስ አስተላልፎብኛል ብላ ከከሰሰችው አንዲት ሴት ጋር አንድ ሚሊዮን ዶላር ከፍሎ ክሱ እንደተዘጋለት በቅርቡ ይፋ የሆነ የፍርድ ቤት ወረቀት አሳውቋል። አሸር ሀርፕስ እንዳለበት እያወቀ አውቆ ተገናኝቶኛል ብላ ነበር ሴትዮዋ የከሰሰችው ሲል የዋሽንግተን ፖስት በራሪ ጋዜጣ ኤክስፕሬስ ጽፏል። በካሊፎርኒያ ሕግ መሰረት አንድ ሰው በወሲብ ሊተላለፍ የሚችል የጤና ችግር እንዳለበት እያወቀ ለሌላ ሰው ሳይነግር ወሲባዊ ግንኙነት ቢፈጽም በሕግ ይጠየቃል። ታዋቂው የሙዚቃ ሰው ስቲቪ ወንደር ለረጅም ጊዜ የፍቅር ጓደኛው ከነበረችው ቶሚካ ራቢን ብሬስ ጋር ጋብቻ ፈጸመ። በጋብቻው ስነ ስርአት ላይ ቤቢ ፌስንና ፋሬል ዊልያምን ጨምሮ የሙሽሮቹ የቅርብ ቤተሰቦችና ጓደኞች ተገኝተዋል። በሎስ አንጀለስ ቤልኤር ሆቴል በተካሄደው ጋብቻ ላይ አሸር ነበር ሙዚቀኛው። ይህ ጋብቻ ለስቲቪ ወንደር ሶስተኛው ሲሆን ሙሽሮቹ በፍቅር ጓደኝነት አብረው በነበሩበት ወቅት ሁለት ልጆች አፍርተዋል። ሳይን ሲል ድሊቨር የተሰኘውን ቆየት ያለ የስቲቪ ወንደርን ዜማ ነበር ያደመጥ ነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የለተቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎን ፊት ለፊት ደሳለኝ መኮን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን ዘጠኝ ዘጠኝ 202 2059924 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 ነው ሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ እንደውሉልን አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። እስቲ እዚህ አካባቢ ደግሞ ወደ የአሜሪካን የቢልቦር ሰንጠረዥ እንግባና አዳዲስ ከወጡ አልበሞች መካከል በሽያጭ የበላይነቱን የያዙትን እንመልከት። ፎር ፎሪ ፎር የተሰኘው የጄዚ አልበም 262 ሺ ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝ የ21 ሳቤጅ ኢሳ አልበም ሰባ ሰባት ሺ ቅጂን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ዳም የተሰኘው የኬንድሪክ ላምር አልበም አምሳ አራት ሺ ቅጂ በመሸጥ ባለፈው ሳምንት ይዞት የነበረውን የሶስተኝነቱን ደረጃ አለቀቀም። ወደ ነጠላ ዜማዎች ስንገባ ካለፈው ሳምንት ብዙም ለውጥ የለም። የዲጄ ካሊድ ዜማዎች የሁለተኝነትንና የሶስተኝነትን ደረጃ ሲይዙ፣ ዲስፓሲቶ የተሰኘው የሉዊስ ፎንሲና የዲዲ ያኪ ዜማ እዛው አንደኝነቱ ደረጃ ላይ እንደተቀመጠ ነው። የተከበራቸው የሙዚቃ ቃ አድማጮች እስቲ ከጄዚ አዲስ አልበም ውስጥ ፎር ፎሪ ፎር ብሎ የሰየመውን የአልበሙን መጠሪያ የሆነውን ዜማውን ላሰማችሁ። Letting you down every day Why do I keep on running away? Apologize, often womanized, took for my child to be born. See through a woman's eyes, took for these natural twins to believe in miracles. Took me too long for this song, I don't deserve I harass you. I harassed you out in Paris. Please come back to Rome, you make it home. We talked for hours when you were on tour. Please pick up the phone, pick up the phone. I said, don't invest me instead of be mine. That was my proposal for us to go steady. That was your 21st birthday you matured faster than me i wasn't ready so i apologize i see the innocence leave your eyes i still mourn this death and i apologize for all the stillborns cause i wasn't present your body wouldn't accept it i apologize to all the women whom i toyed with your emotions cause i was emotionless and i apologize cause at your best you were loved and because I fall short of what I say I'm all about. Your eyes leave with the soul that your body wants housed. And you stare blankly in the space, thinking of all the time you wasted it on all its basics. So so I apologize. I love what's one for the ages, and I contain this and all this ratchet shit getting we more expansive now. Meant to cry and die alone in these mansions or sleep with our back turned. We supposed to vacate till our backs burn. We're supposed to laugh till our heart stop And then meet in a space where the dark stop And let love light the way like the men before me, I cut up my nose to spite my face. I never wanted another woman to know something about me that you didn't know. I promise I cried, I couldn't hold. I suck at love, I think I need to do-over. I would be emotionally available if I invited you over. I stew over. What if you over my shoes? my children knew I don't even know what I would do if they ain't look at me the same I would probably die with all the shame you did what with who what good is a menage a when you have a soul mate you risk that for blue if I wasn't a superhero on your face my heart breaks for the day I have to explain my mistakes and the mask goes away and Santa Claus is fake you go online and see for Blues 2, the tooth fairy didn't pay. ከጀዚ አዲስ አልበም ውስጥ ፎር ፎሪ ፎር የተሰኘውን የአልበሙ መጠሪያ የሆነውን ዜማ ነበር ያደመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መትገባደዱ እየተቃረበ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ገርል ኦን ፋየር እያለች አሊሻ ኪ በኒኪ ሚናጅ ታጅባ በምትጫወተው ዜማ አሰናበታችኋለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ በእኔ በኩል Ciao. Spirit of Marilyn calling me audibly, balling. She said that she would never leave. Continue to torture me, telling me to come with her underneath my comforter. And she brought a gun with her, pills and some rum with her. Took me on the balcony, telling me to jump with her. Yeah, I'm in the ghost, but I ain't doing stunts with her. I ain't trying to be that. haters just want to see that. But I got him Aggie, cause I win the gold like Gabby. She's just a girl and she's on fire. Fantasy ደሳለኝን እናመሰግናለን። ማጠቃለያ ዜና አንብቤ እንሰናበታለን። ሶማሊያ ሱል ክፍለ ሀገር ውስጥ በሚገኝ የሀገር ውስጥ ተፈናቃዮች ካምፕ ውስጥ የእጅ ቦምብ ፈንድቶ አንዲት ልጃገረድ ሞተች፣ 17 ቆሰሉ። አንድ ትንሽ ልጅ ቦምቡን ካምፑ አካባቢ አግኝቶ ዛፍ ጥላ ስር ተሰብስበው ወደ ነበሩ ተፈናቃዮች ይዞት ሄዶ ሲጫወትበት ነው የፈነዳው ተብሏል። በዩናይትድ ስቴትስ የሩሲያ አምባሳደር ሰርጌ ኪስሊያክ ባለፈው ፕሬዝደንታዊ ምርጫ ከጠቅላይ አቃቤ ሕግ ጄፍ ሴሽንስ ጋር ከዘመቻ የተያያዘ ውይይት አድርጊያለሁ ሲሉ ለሞስኮ የበላይ አለቆቻቸው ተናግረዋል። አምባሳደሩ ተናገሩ የተባለው ጠቅላይ አቃቤ ሕጉ ካሉት ጋር ይጋጫል ሲል ዋሽንግተን ፖስት ጋዜጣ ዘገበ። የፕሬዝደንት ዶናልድ ትራምፕ የህግ ጠበቆች ልዩ መርማሪው ሮበርት ሞለር የሩሲያን የምርጫ ጣልቃ ገብነት አስመልክቶ የያዙትን ምርመራ ለማሰናከል እየሞከሩ መሆናቸውን በርካታ ምንጮችና ዘገባዎች አመልክተዋል። ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ ገብታለች በሚለው ውንጀላ ዙሪያ ምርመራ እያካሄደ ባለው የመወሰኛው ምክር ቤት የፍትህ ኮሚቴ የፕሬዝደንቱ ልጅ ዶናልድ ጁኒየርና የቀድሞ የምርጫ ዘመቻ ሊቀመንበራቸው ፖል ማናፎር ቀርበው ቃላቸውን ስለሚሰጡበት መንገድ እየተነጋገረ ነው። ማጠቃለያ ዜናው በዚህ አበቃል። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ አራት ሰዓት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚ ላይ አበቃ። ከቴክኒክ አቀናባሪ የንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ በዚሁ እሰናበታለሁ። ነገ እሁድ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። እስከዚያው ሰላም፣ ደህና አደሩ። This program has come to you from the Voice of America, Washington.